ገበያው የአውሮፓ ህብረት መሪዎች ብሪታንያ ከህብረቱ ለመውጣት ከወሰነች በኋላ ዛሬ በጉዳዩ ላይ እየተወያዩ ነው። ዘገባዎች እንደሚያመለክቱት የብሬግዚት አራማጆች ከፍተኛ ትችት ደርሶባቸዋል። እስኪ ባጭሩ የዛሬ ውሏቸውን አስቃኘን። እንደገለጽሽው የአውሮፓ ህብረት መሪዎች ከታላቋ ብሪታንያ ህዝብ ውሳኔ በኋላ ለመጀመሪያ ጊዜ ነው የሚገናኙት። ዴቪድ ካሜሩን ዛሬ መጥተው የሀገራቸውን የህዝበ ውሳኔ ውጤት እና ያለውን ሁኔታ እንዴት መቀጠል እንደሚችል ለመሪዎቹ መግለጫ ይሰጣሉ። በአሁኑ ወቅት እዛው ስብሰባ ላይ ናቸው። ዛሬ የአውሮፓ ፓርላማም ስብሰባ አድርጎ የጋለ ውይይት እና ክርክር ነው የታየው። የአውሮፓ ፓርላማ አባሎች ከመቼውም ጊዜ የበለጠ አንድነታቸውን ሀያ ሰባቱ ሀገሮች ተጠናክረው እንደሚወጡ በመግለጽ በቅድሚያ የህዝበ ውሳኔ ውጤት ተግባራዊ ለማድረግ የሚያስችለውን አንቀጽ አምሳ የሚባለውን የእንግሊዝ መንግስት በመጠቀም ድርድሩን እንዲጀምር ጠይቀዋል። ከዚህም ጎን ለጎን ኮሚሽኑ ከዚህ ትምህርት በመማር ተመሳሳይ ችግር በማይፈጠርበት መልኩ ስህተቶችን አርሞ ተጠናክሮ የሚወጣበት መንገድ ስትራቴጂ፣ እንዲቀየስ የሚል ውሳኔ ሁሉ አሳልፈዋል። ይህ ውሳኔ ግን ከውሳኔ ባለፈ ገዢ አይደለም እና መሪዎቹ ይህንን ሁሉ ከግምት ውስጥ አስገብተው ዛሬም ዴቪድ ካሜሩን የሚሰጡትን መግለጫ እና የሚደረገውን ውይይት ተንተርሰው ነገ ሀያ ሰባቱ መሪዎች በብቻቸው ለመጀመሪያ ጊዜ ከእንግሊዝ መውጣት በኋላ እንዴት ነው መቀጠል የምንችለው? ድርድሩስ እንዴት ይቀጥል? በምን ያህል ፍጥነት? ምን መሆን አለበት የመደራደሪያ ነጥባችን? የሚለውን በጥልቀት ይወያያሉ ተብሎ ነው የሚጠበቀው። ያለው ሁኔታ ይሄ ነው እንግዲህ። ዛሬ ብሪታንያ ከህብረቱ አባልነት ውጣ የሚለው ውሳኔ ሰማኒዋ በራሷ በሀገሪቱ ውስጥም የፖለቲካ ግርታ የፈጠረ ይመስላል። ከእሷ ላለመነጠል የወሰነችው ከሁለት አመታት በፊት ስኮትላንድ ማለት ነው። አሁን ብቻዋን ከህብረቱ ጋር በአባልነት ለመቀጠል የሚያስችላትን መንገድ እያፈላለገች ነው። ይህ ለብሪታንያ ምን ማለት ይሆን? ይህ የህዝበ ውሳኔ ውጤት መቼም በእንግሊዝ ፖለቲካም በአውሮፓም ከዛም አልፎ በሌሎችም የዓለም ሀያላን መንግስታት ውስጥ ትልቅ ግርታን ነው የፈጠረው። እንዳልሽው በእንግሊዝ ውስጥ ከውጤቱ በኋላ ህዝቡ በጣም ተከፋፍሎ ነው የወጣው። ገዥው ፓርቲ ለሁለት ተከፍሎ እንውጣ እና እንውጣ የሚለው ተቃዋሚውም፣ የሌበሩ ፓርቲ ለሁለት ተከፍሎ፣ እንደዚሁም ደግሞ በሪጂን ስኮትላንድ፣ እነዚህ ሁሉ በአጠቃላይ የሀሳብ ልዩነታቸውን ይዘው ነው የወጡት እንጂ ወደ ስምምነት የሚያመጣ ሁኔታዎች አይደሉም ያሉት። ከዚህም በተረፈ ከተነጠለች በኋላ መልክ ምን ትመስላለች የሚለውን አቅጣጫ ለመቀየስ የሚያስችል የፖለቲካ ቡድን ሁሉ ገና ሊወጣ አልቻለም። ስለዚህ ከፍተኛ የፖለቲካ አቧራ ነው የተነሳው በእንግሊዝ ውስጥ ህዝበ ውሳኔው እንውጣ የሚሉት ኃይሎች እንዳሉት ሳይሆን ከፍተኛ ችግር ሊያስከትል እንደሚችል ከፍተኛ ስጋት ያለበት ድባብ ነው ያለው። ሸዋዬ፣ ብሪታንያውያን ከአውሮፓ ህብረት አባልነት ለመውጣት ካቀረቡት ምክንያት አንዱ የስደተኞች መብዛት መሆኑ ይታወቃል። በዚህ ጉባኤ ላይ ከአፍሪቃ ሀገራት ጋር የስደተኞችን ፍሰት ለመገደብ ስላቀዱት ነገር ተነስቶ ይሆን ወይስ ይነሳል ብሎ መጠበቅ ይቻላል? ይነሳል። አንዱ ከዩኬ ህዝበ ውሳኔ ቀጥሎ ያለው አጀንዳ የዚህ የስደተኞች ጉዳይ ነው። በተለይ በሜዲትራኒያን ባህር አቋርጠው በሚመጡት ስደተኞች ጉዳይ እንዴት መግታት ይቻላል የሚለው እንዳለ ነው። እንዳልሽው ግን ይህ ጥያቄ እንግሊዞች ከአውሮፓ ህብረት አንድ ላይ መሆናችን በስደተኞች እያጥለቀለን ነው፣ ብንገነጠል ይህንን የስደተኞች ጎርፍ መገደብ እንችላለን የሚለው ዘመቻ ትክክል እንዳልሆነ ከውጤቱ በኋላ መረጃዎች እየጠቆሙ ነው። ምክንያቱም እንግሊዝ ምናልባት ከአውሮፓ ሕብረት ጋር በሚኖራት ስምምነት የጋራ ገበያውን ስለምትፈልገው በዛ የምትቀጥል ከሆነ የነፃ የሕዝቦችን ዝውውር የግድ መቀበል ስለሚኖርባት በተጋነነ መልኩ አላግባብ መውጣት የሚፈልጉት ኃይሎች ተጠቅመውበታል የሚል እንደገና ግንዛቤው እየመጣ ነው። በእርግጥ ግን ይህ ግንዛቤ የመጣው ዘግይቶ ነው። ውጤቱን ሊለውጠው አይችልም። ግን የተደረጉት የዘመቻ ቅስቀሳዎች ብዙዎቹ ኮርኳሪ ከመሆን ውጭ ተጨባጭነትና እውነት ነት የላቸውም ነበር በማለት ህዝቦችን ጸሐፍትን እየገለጹ ነው ያሉት። እንግዲህ የእንግሊዝ ፖለቲካ በቀጣይነት አጣብቂኝ ውስጥ ሊገባ ይችላል የሚለው ከዚህ ሁሉ በመነሳት ነው። ገበያው ንጉሴ ከብራስልስ አመሰግናለሁኝ። እኔም አመሰግናለሁ ሻዬ።